ፌስቡክና ትዊተር ገጾች ለአርቲስቶችና ታዋቂ ሰዎች አይነተኛ መገናኛ መድረኮቻቸው ናቸው። ድርስ ስራዎች እና የመድረክ ዝግጅቶች ሲኖሯቸው ያስተዋውቁባቸዋል። በተለያዩ አጋጣሚዎች የመልካም ምኞት መግለጫዎቻቸውን ያስተላልፉበታል። በጉዳዮች ላይ ሀሳብ ሲኖራቸው አስተያየቶቻቸውን ያሰፍራሉ። ማኅበራዊ ሳይቶችን በዚህ መንገድ የሚጠቀሙበት ኢትዮጵያውያን አርቲስቶች ጥቂት ናቸው። በምትኩ ያለ አርቲስቶቹ እውቅናና ፈቃድ ማንነታቸው የማይታወቅ ሰዎች ስማቸውንና ፎቶዎቻቸውን እየተጠቀሙ የሚያንቀሳቅሷቸው የፌስቡክ ገጽ ባለቤቶች ቁጥር ከፍ ያለውን ይይዛል ሲሆን ከእነዚህ አርቲስቶች መካከል ጥቂቶቹን አነጋግራ ተከታዩን ይዛላቸዋለች። የፌስቡክና ትዊተር ገጾች ለጸሐፊዎች ለአርቲስቶችና ታዋቂ ሰዎች አይነተኛ የመገናኛ መድረኮቻቸው ናቸው። ድርስ ስራዎችንና የመድረክ ዝግጅቶች ሲኖራቸው ያስተዋውቁባቸዋል። በተለያዩ አጋጣሚዎች የመልካም ምኞት መግለጫዎችንም ያስተላልፉበታል። በጉዳዮች ላይ ሀሳብ ሲኖራቸው አስተያየታቸውን ያሰፍሩበታል። ማህበራዊ ድህረ ገጽን በዚህ መንገድ የሚጠቀሙበት ኢትዮጵያውያን አርቲስቶች ጥቂት ናቸው። በምትኩ ያለ አርቲስቶች እውቅናና ፈቃድ ማንነታቸው የማይታወቁ ሰዎች ስማቸውንና ምስለ ገጻቸውን እየተጠቀሙ የሚያንቀሳቅሷቸው የፌስቡክ ገጽ ባለቤቶች ቁጥር ከፍ ያለውን ቁጥር ይዛል። በሕዝብ ዘንድ በተለያየ መንገድ እውቅና ያላቸውን በርካታ ባለሙያዎች አነጋግር ያለው አብዛኞቹ ማህበራዊ ሚዲያን ተጠቅመው እንደማያውቁ፣ ገጾቹም የእነርሱ እንዳልሆኑ ገልጸውልኛል። ከነዚህ መካከልም እነርሱ የማያዙባቸው ነገር ግን በስማቸው በርካታ ገጾች የተከፈቱ ሶስት ሙያተኞችን አነጋግሬያለሁ። ደራሲ፣ ገጣሚ፣ አሁን ደግሞ በዩናይትድ ስቴትስ ቦስተን አቅራቢያ በሚገኘው ብራውን ዩኒቨርሲቲ ተጋባዥ ደራሲ በእውቀቱ ስዩም በዚህ ጉዳይ ላይ አስተያየትን ስለሰጠኝ በጣም አመሰግናለሁ። እኔም ስለጋበዝሽኝ በጣም አመሰግናለሁ ሲሆን የፌስቡክ እና ትዊተር ገጾች ለአርቲስቶችና ታዋቂ ሰዎች እንዲሁም ለእንዳንተ ያሉ ጸሐፊዎች አይነተኛ የመገናኛ መድረኮቻቸው ናቸውና አንተ የትኛውን ትመርጣለህ? እኔ የምጠቀመው የፌስቡክን የማህበራዊ ሚዲያ ዘርፍ ነው። በጣም ቶሎ ቶሎ አልጽፍም፣ ግን አልፎ አልፎ በወቅታዊ ፖለቲካዊ ክስተቶች ላይ ተቻለሁ፣ እንዲሁም ደግሞ የግል አመለካከቴን የግል ፍልስፍናዬን በኪነ ጥበብ ላይ ነገሮች ላይ ያለኝን አመለካከትና ሀተታ አልፎ አልፎ እየጻፉ ባጭሩ ለጥፋለሁ። ግጥሞችንም ለጥፋለሁ፣ ለሌሎችንም ደግሞ አነባለሁ። በዚህ መንገድ ነው እየተጠቀምኩበት ያለው። ስራዎችን ከሚያነቡ አድናቂዎችና ተቾች ጋር በምን መልኩ ነው በዚህ ማህበራዊ ገጽ ላይ የምትገናኘው? የአድናቂዎችን ገጽስ እንዴት ነው የምትቆጣጠረው? እኔ የባለንጀሮች ገጽ የምለውን ወይም ፋን ፔጅ ባለውን ገጽ ኔ የማስበው ልክ እንደ ገጠር የሰርግ ድንኳን ነው የምቆጥረው። በገጠር የሰርግ ድንኳን ከተጣለ በኋላ አላፊ አግዳሚው የባላገር በሙሉ የመጣ ምግብ ሲሸተው ገብቶ ተሳትፎ ያው የሰርግ ወረቀት የሰርግ መጥሪያ ወረቀት ሳይይዝ ተጠራው አልተጠራው ሳይል ገብቶ ማንኛውም ባላገር በልቶ ጠጥቶ አመስግኖ ይሄዳል። እንደዛ ነው የኔ ገጽ። ማንም ሰው የኔን ስራ፣ የኔን ጽሁፍ፣ የኔን ሀተታ፣ የኔን ግጥም ማንበብ የሚፈልግ ሰው ገብቶ አይቶ አንብቦ አስተያየት ሰጥቶ ወይ አመስግኖ ወይ ደግሞ ተችቶ መውጣት ይችላል ማለት ነው። እና ብዙ ሰዎች ስለሚሳተፉበት አንዳንዴ የሁሉን አስተያየት ማየት ለሁሉ አስተያየት ለአንዳንድ የሚጠየቁ ጥያቄዎች መልስ መስጠት ይከብዳል። ቢሆንም ግን ብዙ ሰው ስለሚሳተፍበት ለኔ የተሻለ ሀሳቤን የማስተላልፍበት መድረክ ነው ብዬ አስባለሁ። በአንተ ስም የተከፈቱ በርካታ ገጾችን ተመልክቻለሁ። የአንተ ገጾች ካልሆኑ ለምን አላዘጋቸውም? የተወሰኑትን በቀጥታ ጽፌላቸው እንዲዘጉ ሊነግሬያቸው ነበር፣ ግን አላደረጉትም። አንዳንዴ ደግሞ ለአንባቢዎች ይደግሞ ያመልክቻለሁ እነዚህ እነዚህ እነዚህ ገጾች የኔ አይደሉም፣ አንዳንድ ሰዎች በእኔ ስም ያወጧቸው ናቸው ብዬ አስጠነቅቃለሁ። ግን እንደዛም ሆኖ በእኔ ስም ያልሆኑ በእኔ ስም የወጡ ግን የኔ ያልሆኑ ገጾች የራሳቸው ነው ተከታዮች አሏቸው እና አንደኛው መቆጣጠሪያ መንገድ ፌስቡክ የኔ መሆኑን የሚያስረዳ ምልክት እንዲሰጠኝ መጠየቅ ነበር። አሁን ምልክት መስጠት አቁመዋል መስለኝ እሱን ማግኘት አልቻልኩም ግን አሁን እሞክራለሁ ብዬ አስባለሁ። የተለየ ምልክት እንዲሰጠኝና አንባቢዎች ይሄ ትክክለኛው የእሱ ገጽ ነው ብለው እንዲለዩ የሚያደርግ እና በተቻለ መጠን በራሴ ስም ራሴ እንጠቀም እፈልጋለሁ ማለት ነው። ማህበራዊ ሚዲያ ለኢትዮጵያውያን ምን አይነት መድረክ ነው? ኢትዮጵያውያን እንግዲህ ማህበራዊ ሚዲያ ብቸኛ የአንደበታቸውን የሚገልጹበት፣ አስተሳሰባቸውን የሚገልጹበት፣ ጭወታቸውን የሚገልጹበት ብቸኛ መድረክ ነው ብዬ አስባለሁ። ኢትዮጵያ ውስጥ በአሁኑ ጊዜ ያው ጋዜጦች፣ የሬዲዮ ጣቢያዎች በመንግስት ቁጥጥር ስር ናቸው። ሰዎች በነጻነት ራሳቸውን የሚገልጹበት ጋዜጣ ወይም ሌላ አይነት የመገናኛ መስመር ባለመኖሩ ምክንያት ፌስቡክ በጣም ብርቅ የሆነ ሰዎች ራሳቸውን የሚገልጹበት ከሌሎች ጋር የሚገናኙበት መድረክ ነው። ስለዚህ ሰዎች ይህንን ብርቅ የሆነ መድረክ በጥንቃቄ በአግባቡ ሊገለገሉበት ይገባል ብዬ አስባለሁ። ሌላው ትልቁ የማህበራዊ ሚዲያ ፋይዳ የሚመስለኝ ከመገልገያም አልፎ የሕልውናችን ምስክር ነው። አንድ ምሳሌ ልንገርሽ። በተለያየ ጊዜ በመንግስት ላይ ሰላማዊ ተቃውሞ የሚያሰሙ ሰዎች አሉ እና መንግስት እርምጃ ይወስዳል። አንዳንድ ሰዎች ይሞታሉ፣ ይገደላሉ። በጸጥታ አስከባሪዎች ወይም ደግሞ በፖሊሶች በወታደሮች ተተኩሶባቸው ይሞታሉ። የመንግስት ባለስልጣኖች ስለ ሞቱት ሰዎች በተጠየቁ ቁጥር የሞቱ ሰዎችን የተገደሉ ሰዎችን ቁጥር ራሱ ለመናገር ፈቃደኛ አይደሉ። አንቺ በራስሽ አይተሽዋል። ቀደም ባሉት ስርዓቶች ለምሳሌ ደርግ ተቃዋሚዎችን ሲገድል የገደላቸውን ሰዎች ስም ዝርዝር፣ ፎቶአቸውን፣ ቁጥራቸውን ሳይቀር በጋዜጣ ላይ በሬዲዮ ላይ ያውጃል። ዛሬ ደግሞ ያለው ነገር የተገደሉትን ሰዎች ቁጥራቸውን እንኳን ለመናገር ባለስልጣኖች ፈቃደኛ አይደሉ። ይህ መግደሉ ራሱ መግደሉ በመጀመሪያ ደረጃ ወንጀል ቢሆንም የሰዎችን ሕልውና መካድ ደግሞ። ከቁጥርና ከስም ዝርዝር ማውጣት ደግሞ ራሱን የቻለ የግፍ ግፍ ነው። ይሄንን አስቢው፣ የሶሻል ሚዲያ አማራጭ ባይኖር ኖሮ እነዚህ ሰዎች፣ ህልውናቸው የተካደባቸው ሰዎች እጣ ፈንታ በጣም በጣም አሳዛኝ ነበር የሚሆነው። ማለት ጋ የሶሻል ሚዲያ ሰዎች ከምንጩ ከሰለባዎች የሚደርሳቸው ፎቶ ቪዲዮ፣ የነዛ ሰዎች ህልውና ማረጋገጫ እንደሚባሉ ሰዎች ነበሩ። እንዲህ አይነት ሰዎች በዚህ ቦታ ላይ ተገደሉ የሚለውን ምስክርነት የምናገኘው በሶሻል ሚዲያ ውስጥ ነው። ስለዚህ ነው ሶሻል ሚዲያ ከመገልገያነትም ባለፈ የህልውናችን የሰዎች ህልውና ማረጋገጫ ምስክር ነው ብዬ የማስበው እና ለሶሻል ሚዲያ ህልውና መኖር መታገል አለብን ብዬ አስባለሁ። ዝም ብሎ እንደ እንደ አማራጭ ሚዲያ የሚታይ ነገር አይደለም። ፌስቡክ ባይኖር እኛም ማንኖር ብሎ የሚያስብ ሰው መኖር አለበት ማለት ነው። እንደዛ ነው። ቀጥዬ ያነጋገርኳት የቁንጅና ውድድር አሸናፊ ሞዴል ተዋናይት ዳይሬክተር ጋዜጠኛም ነበረች። አርቲስት አምለሰት ሙጬ ትባላለች። በርከት ያሉ የፌስቡክ ገጾች በስሟ ካሉ አርቲስቶች መካከል አንዷ ናት። አምለሰት ሙጬ የማህበራዊ ድረ ገጾች ላይ በርካታ ከስምንት በላይ በአንቺ ስም የተከፈቱ ገጾች አሉ። እነዚህ ገጾች ያንቺ ናቸው? ስምንት ሜኔ ሊሆን አንድ አለኝ የራሴ ያልሆኑ ነገሮችን ያሉ ፎቶዎችን ሲወጡ ሳይ ለምን አብዴት ማድረግ አልጀምርም ብዬ ስለ ሶሻል ሚዲያም የተወሰነ ግንዛቤ ሳገኝ የራሴን ራ ማድረግ ጀመርኩ። ቅርብ ጊዜ ማለት ነው። እነዛን ገጾች ለማዘጋጀት ጥረት አላደረግሽም? እንግዲህ አሁን ሲያስ ሁኜኔም ያስ ጉዳይ አልነበረም። መጀመሪያም በተለይ የኔ የባሌ ላይ ያው ጥሩ እንቅስቃሴ ስለምናደርግበት እና ያንዳንድ ነገሮች ስለምናደርግ የእሱ ላይ ነበረ። አሁን ለማዘጋት እንኳን ያው አንዳንዶቹ ፋሮች ናቸው ከሞም ከመውደድም እ ከማድነቅም የሚፈጥሩት ነገር ነው እና ያው ግን አንዳንድ ጊዜ ግንዛቤ ላክ ሰዎች ላንች ያላቸውን ነገሮች ኮንታክትም እያደረጉ ምናምን አንዳንድ ነገር እንደዛ ሰማለው። እሱ ያው በመጥፎ ሲሆን ጥሩ አይደለም፣ በመልካም ሲሆን ደግሞ ትቀበያዋለሽ። ሰው ወዶች የሚያደርገውን ነገር እና ምንም ለማዘጋት እንቅስቃሴ አላደረግ ተከታዮችሽ በተለያዩ ሌሎች ገጾች መምታታታቸው ጉዳቱ አልታየሽም። አስቤበት ይሄን ነገር ይጠቅማል ይሄ ነገር ላይ ከላ እንደዚህ ነገር ላስተላልፍበት ብዬ አልጀመርም። ምናልባት ከአሁን በኋላ ቁም ነገር ያዘሉ ነገሮችን ለሰዎች ይጠቅማሉ ብዬ የማስባቸው ነገሮች ወደፊት ስሰራ ከስራዬ ጋር አያይዤ ሰብኩት እቅድ አለ። ለጊዜው ግን እንደዚህ እንደው ዝም ብሎ ከሰዎች ጋር ኮሚኒኬት በማድረግ ነው ያለሁበትን ሁኔታ አብዴት ለማድረግ ነው እንጂ ቁም ነገሮችን ለማስተላለፍ እና አንዳንድ ነገሮችን ኮንታክት ከእነሱ ጋር ኮሚኒኬት ለማድረግ ያደረኩት ነገር የለም። ምናልባት ከአሁን በኋላ ግን የማስተላልፈው መልክት በተወሰነ ደረጃም ሊደመጥ ይችላል ብዬ ስላሰብኩኝ አልካም ነገር ሊገነባል ብዬ የማስበውን ነገር ለማድረግ አስብ ያለሁኝ። ከአምለሰት ቀጥ እያነጋገርኳት ሳያት ደምሴን ነው እሷም የቁንጅና ውድድር አሸናፊ ነበረች። ተዋናይት፣ ሞዴል፣ ዳይሬክተር፣ አሁን ደግሞ የዲዛይነርነት ሙያ ተቀላቅላለች። በርካታ ተከታዮች ያለው የአድናቂዎች ገጽ በስሙ አለ። ሳያት ደምሴ ከማህበራዊ ድረገጾች አንዱ ፌስቡክ ነው። ፌስቡክ ላይ በጣም ትልቅ ቁጥር ከመቶ ሀያ ሺህ በላይ ሰዎች የሚከተሉት አንድ የአድናቂዎች ገጽ አለ እንደዚሁም ደግሞ ሌሎች አንድ ሁለት ሶስት ገጾች አሉ እነሱ ገጾች ያንቺ ናቸው የኔ አይደሉም ማነው የሚጠቀምባቸው በትክክል አላውቀውም ለማወቅ አልሞከርሽም በጣም ብዙ ሙከራ አድርጊያለሁ እኔም ጓደኞቼም አብረውኝ የሚሰሩት ሰዎች ሙከራ አድርገዋል ግን ልጆቹ ፈቃደኛ አልሆነም ፌስቡክን ማነጋገር አልቻልሽም? አልሞከርሽም? ለምሳሌ ማዘጋት ይቻላል። እሱን አልሞከርሽም? በጣም ብዙ ሞክር ያለውኝ አሁንም ኢሜይል እንልክላቸዋለን ግን ይታያል የሚል ሪፕላይ ያደረጉልሽ የለኝ ሚዲየት ሪቪው እያደረግ ነው ነው እንደሱ ነው የሚሉት። ሰዓት አንቺ ሶሻል ሚዲያ ላይ የራስሽ አካውንት አለሽ? የራስሽ ገጽ አለሽ? እኔ ሶሻል ሚዲያ ላይ ምንም የለኝ። ዩቱብ ግን አለኝ የዩቱብ አካውንት ለምንድን ነው የማትጠቀሚው? ለምንድን መጠቀም አልፈለግሽም? በእርግጥ ፌስቡክ በእኛ ስራ ላይ የሚጠቅም ብዙ ነገር አለው ግን አሁን እኔም የራሴን እንደገና ሌላኛው ገጽ ብከፍት ከስር ከስር እኔ የማደርገውን ነገር እየወሰዱ ስለሆነ የሚጭኑት እንደገና የበለጠ ማምታታት ነው የሚሆነው። ይሄ የእኔ ነው ብሎ ለማለት ደግሞ በጣም ጊዜ የሚወስድ ነገር ይሆናል ብዬ ስላሰብኩ ኦልሬዲ፣ እነሱ ቦታውን ይዘውታል። ሌላ አዲስ ሰው እንኳን ቢመጣ እኔ የምጭነውን ነገር ቶሎ ወስደው ከጫኑት ሁሉም ሰው ነው ግራ የሚጋባ ልክ እንደ ሰዓት አብዛኞቹ በስማቸው የተከፈቱ ገጾችን ለማዘጋት ብዙ ደክመዋል። ግን ደግሞ በእነርሱና በሌሎች በርካታ አርቲስቶች ስምና ምስል የተከፈቱ ነገር ግን እነርሱ ብዙም የማይጠቀሙባቸው ገጾች በሌሎች ሰዎች አማካኝነት እየተንቀሳቀሰ ይገኛል። ደራሲና ገጣሚ በእውቀቱ ስዩም እንዲህ ያሉ ሰዎች ከድርጊታቸው ቢታቀቡና እያንዳንዱ ሰው ማህበራዊ ሚዲያ የሚሰጠውን እድል በመጠቀም የአገልግሎቱ ተቋዳሽ እንዲሆን ይመክራል።